የዩጋንዳ ስደተኞች የመንቀሳቀስ ነፃነታቸው የተጠበቀ ነው። መሬትና ትምህርትም በነፃ ያገኛሉ። ይሁንና በአንዳንድ መጠለያዎች የውሃ እጥረት ትልቅ ችግር ነው። ዩጋንዳ የሚገኙ አብዛኛዎቹ የስደተኞች መንደሮች መሰረተ ልማት አልተዘረጋላቸውም። ብቸኛው የመጠጥ ውሃ ምንጭ ነጭ አባይ ሲሆን ውሃው ለስደተኞች የሚከፋፈለውም በመኪና እየመጣ ነው። ብዙውን ጊዜም ውሃ የጫኑ መኪናዎች ጊዜያዊ መንገዶች ላይ ቆመው ይቀራሉ። ኤሉሪክ ፍሌቭ መኪና ላይ በተጫነ ቦቴ ውስጥ ውሃ እየሞላ ነው። ቦቴው 10000 ሊትር የሚደርስ ውሃ ይይዛል። በፍሌቭ መኪና ላይ የተጫነው ውሃ ሰሜን ዩጋንዳ ለሚገኙ ስደተኞች የሚከፋፈል ነው። በደቡብ ሱዳኑ ረሃብና የእርስ በርስ ጦርነት በአጠቃላይ ወደ አንድ ሚሊዮን እንደሚሆኑ የተገመቱ ሰዎች ከሀገራቸው ተሰደዋል። አንቶን አፖካ ባለፈው ነሐሴ ነበረ ከቤተሰቡ ጋር ከደቡብ ሱዳን ዩጋንዳ የሄደው። እዚያም ደህንነት ይሰማዋል። ሆኖም እዛም ችግር እንዳለ ይናገራል። ከመጀመሪያው አንስቶ ውሃ አንድ ችግር ነው ምግብ ለማብሰል ልብስ ለማጠብ ና ለመጸዳጃ ውሃ ያስፈልገናል ሶስት ጊዜ ከጉድጓድ ውሃ ለማውጣት ሞክረው ነበረ ግን ውሃ አልተገኘም ሪዮ ለተባለው የስደተኞች መጠለያ ነዋሪዎች በቦቴ የሚመጣ ውሃ ነው ብቸኛው የውሃ ምንጫቸው። ውሃው የሚቀዳውም ነጭ አባይ ዳርቻ ከሚገኝ የውሃ ማጣሪያ ነው። ከዚህ ስፍራ ወደ ሰባ ቦቴ ውሃ በየቀኑ ይጫናል። ከሁለት ሚሊዮን ሊትር በላይ ውሃ መሆኑ ነው። ከወንዙ ዳርቻ ብዙም ሳይርቁ መንገዱ 230 በሚሆኑ ምግብ፣ የግንባታ እቃዎችና ውሃ በጫኑ ከባድ ተሽከርካሪዎች ተዘግቷል። የሚንቀሳቀስ የለም። አሁን በመንገዱ ምክንያት ለመቆም ተገደናል። ለሁሉም በቂ ውሃ አለ። ሆኖም ችግሩ መንገዱ ረዥሙ ጉዞ ነው። በተለይ መንገዱ ፍሌቭ ባልተጠረገ መንገድ ነድቶ መንገዱን የዘጋው መኪና አጠገብ ደረሰ። ሁሉንም ለሰዓታት እዚያ ያሰረው አንድ ሚኒባስ ጭቃ ውስጥ ገብቶ ነው። በዝናብ ወቅት መኪናዎች መንቀሳቀስ አይችሉም። ውሃው ሶስት እና አራት ቀናት መንገዱን እንደሸፈነ ሊቆይ ይችላል። ኤቪሊን ጀምስ በሰፈራ መንደሯ በሚገኘው ትልቅ የውሃ ማጠራቀሚያ አጠገብ ሆና የውሃ ቦቴውን መምጣት እየተጠባበቀች ነው። ጠዋት ውሃ ነበረ፣ ሆኖም አስር ሺህ ሊትሩ ውሃ አልቋል። በቂ ውሃ ባለመኖሩ ምክንያት አንዳንድ ጊዜ ሰዎች ይደባደባሉ። ውሃው ሁለት ወይንም ሶስት ቀን ዘግይቶ ከመጣ ደግሞ ችግር ነው፣ ሁሉም ውሃ ይፈልጋልና ይላል ፒተር ኒኒያኩኒ። ዛሬ ከሰዓት ሰዎች ውሃ በጉጉት እየጠበቁ ነው። የውሃ ቦቴውን የጫነው ከባድ መኪና ግን ወደ መንደሩ በመጓዝ ላይ ሳለ ጭቃ ውስጥ ተቀርቅሮ መንቀሳቀስ አልቻለም። መኪናው ሊነሳ የሚችለው ጭነቱን ካራገፈ ብቻ ነው። ያ ማለት የጫነው አስር ሺህ ሊትር ውሃ መፍሰስ ይኖርበታል። ይህ ሲያጋጥም የስደተኞቹ ምርጫ አንድ ብቻ ነው። እዚያ ቆሻሻ ውሃ ያለበት ኩሬ አለ። ከዚያ ውሃ ምጥተን አፍልተን ለምግብ ማብሰያና ለመጠጥ ውሃ እንጠቀምበታለን ትላለች ኤቭሊን ጀምስ በምሬት።